the voice of America። ለሁለት ቀናት ሲካሄድ የቆየው የትግራይ አስተዳደር ተጨባጭ ሁኔታ የምክክር መድረክ ዛሬ ተጠናቋል። በምክክር መድረኩ ዶክተር አረጋዊ በርሄና አቶ ግደይ ዘራጺዮን ለዚህ መድረክ አበቁን ያሏቸውን ቄሮ፣ ፋኖ፣ ዶክተር አብይና አቶ ለማን በማመስገን ውይይታቸውን ጀምረዋል ብሏል። ዓለም ፍስሐ ዝርዝሩን ይዟል። ትናንትና ሐምለ 15 2010 ዓ.ም ምረት ከጧቱ የተጀመረው የምክክር መድረክ በዶክተር አረጋዊ በርሀ አቶ አባይ ፀሃየና ኢንጂነር ግደይ ዘርአጽዮን ነው በዚህ መድረክ ሦስቱም የህወሓት መስራቶች ህወሓት እንዴት እንደተመሰረተች በየታር አብራርተዋል። ወደ ትግል ታሪክ ከመግባታቸው በፊት ግን ማመስገን ያለባቸውን ብለው ዶክተር አረጋዊ እንዲህ ብለዋል ድሕሪ ናይ አርብዓን ሰለስተን ዓመታት كم أقل من فلئي، فلائنا، هذه آه... نايدمكراشة وهي حاوة تفتيو وأملا إيطاليا، أما آه زي مساحاتكم تنقل رهب بموقعنا، نتلو نتلوطي زمسو سوات، كم دكتور أبي محمد، كم أطولم آه... أتولمة مقرصا، ብጣዕሚ ከምስግኖም ለአርባ ሦስት ዓመታት ከመቀለብ መለየታችን፣ አሁን በመላ ኢትዮጵያ የዲሞክራሲ ጭላንጭል ተፈጥሮ እዚህ ከእናንተ ጋር ለመገናኘት በመብቃታችን ለዚህ ለውጥ ያመጡ ሰዎች እንደነ ዶክተር አብይ አሕመድ፣ አቶ ለማ መገርሰና ሌሎችን በጣም ላመሰግናቸው እወዳለሁ ብለዋል ኢንጂነር ግደይ ዘርአጤንም መጀመሪያ ነቲ ናይ ህዝብ እንቅስቃስ ነዚ ኩነታት ዝፈጢሩና ድሕሪ ኣርብዓን ኣርባዕተን ዓመት ናብዚ ናብ ዓድና ናብ ህዝብና ክንመፅእ ክንራኸብ ምሳኻትኩም ምስቶም ተፈሊናዮም ዝነበርና ብፆትና እውን ድሕሪ ሰላሳን ክልኤል ዓመት በመጀመሪያ ከአርባ አራት ዓመት በኋላ ወደ አገራችን ልንመጣና ከናንተ ጋር ለመገናኘት ዕድል በማግኘታችን ለዚህ እንቅስቃሴ በግንባር ሆነው ለገፉ ቄሮ ፋኖና በሁሉም የኢትዮጵያ አካባቢዎች ተንቀሳቀሱ፣ በሁለተኛው ደግሞ በዚህ እንቅስቃሴ ውስጥ ተፈጥረው ለውጥን የሚፈልጉ ኃይሎች በኦሮሚያ ስለተፈጠሩ ድነ ዶክተር አብይና አቶ ለማ እናመሰግናለን ብለዋል። ይህ በእንዲህ እንዳለ ሦስቱም የህወሀት መስራቶች የህወሀት አመሰራረት መብራሪያ በመስጠት ለወጣቶች መልእክት አስተላልፈዋል። ከዚህ በመቀጠል የተለያየ አመለካከት ያላቸው ፖለቲከኞች እንደነ ዶክተር አረጋው በርህ፣ ጀነራል ጻድቃን ገብረትንሳኤ፣ አቶ ጌታቸው ወረዳ፣ አቶ አብርሃ ደስታና ሌሎች ፖለቲከኞች የክልልና የአገር ተጨባጭ ሁኔታ ምን እንደሚመስል የግል ግምገማቸው አቅርበዋል። በተሳታፊዎች የቀረብላቸው ጥያቄዎችን መብራሪያ በመስጠት የትናንትና ውሎ ተጠናቀዋል። ዛሬ በተካሄደው የምክክር መድረክ ፕሮፌሰር መድሃኔ የታደሰ አጠቃላይ የዓለምና የአገራችን ሁኔታ ጥናታዊ ጽሑፍ ሲያቀርቡ አቶ ልደቱ አያሌውን የኢትዮጵያ ተጨባጭ ሁኔታና መፍትሄዎች የሚል ጥናት አቅርበዋል። ሌሎች ጥናታዊ ጽሁፎችም ነበሩ። አቶ ልደቱ ካቀረቡት ጥናታዊ ጽሁፍ እንዲህ የሚል ይገኝበታል። አሁን ያለንበት ተጨባጭ ሁኔታ በዚህ አጀንዳ ብንወያይ ያስገደደን አገራችን ወደ ተሻለ የተረጋጋ ሰላም፣ አንድነት፣ ብልጽግና ከመሄድ ይልቅ በተቃራኒው ፌልድ ወደሚባል ወደ መፈረካከስ ወደ አለመረጋጋት መረጋጋት እያሽኮበከበ ያለ አገር ውስጥ ነው ያለነው። ህግና ስርዓት የበላይነት ያጡበት ዜጎች ህይወታቸውን፣ ንብረታቸውን ዋስትና ያጡበት ሁኔታ የተፈጠረበት ሁኔታ ነው። በዚህ ላይ መስራት ሲገባን ባልሰራናቸው ስራዎች የመጣ ነው። መስራት ሳይገባን ደግሞ በሰራናቸው ስራዎች የመጣ ነው። በዋናነት መስራት ሲገባን ሳንሰራው የቀረ ነው። የህዝብ አንድነትና ፍቅር ግንባታ ወይም የኔሽን ቢልዲንግ ጉዳይ ላለፈው 27 ዓመት ረስተ ነው ነው አሳሳቢ በሆኑ የጋራ ጉዳዮቻችን ላይ ትኩረት ሰጥተን ከመስራት ይልቅ አሉታዊ በሆኑ የታሪክ ገጽታዎቻችንና ልዩነቶቻችን ላይ የበለጠ ትኩረት ሰጥተን ሰራ። በዚህም ምክንያት የአንድ አገር ልጅነት ትስስርና ፍቅር አጣ። መስራት ሳይገባን የሰራ ነው ደግሞ አግላይና ከፋፋይ ፕሮፓጋንዳ በመጠቀም በበቂ ያልተጠናና አገራዊ መግባባት በበቂ ያልተፈጠረባቸው ህግጋቶችን በማውጣት ነፃና ገለልተኛ ያልሆኑ ተቋማትን በመፍጠር ህዝብና መንግስትን ሆድና ጀርባ እንዲሆን ለማድረጋቸው እነዚህ ናቸው ሁለቱ መሰረታዊ ምክንያቶች። በዚህ በማድረግና ባለማድረግ ሂደት ውስጥ ልዩ ሚና የነበረው የኢኮኖሚና የመሰረተ ግንባታ ሂደት ነው። በአንድ በኩል ላለፉት 27 ዓመታት የታየው ቀላል የማይባል የኢኮኖሚ እድገትና የመሰረተ ልማት ግንባታ አሁን የተፈጠረው አደጋ የበለጠ ፈጣንና ከባድ እንዳይሆን የከፋ እንዳይሆን የፖለቲካዊ ሁኔታው የተበላሸው የፖለቲካ ሁኔታ በመጥፎ የኢኮኖሚ ሁኔታ ተደግፎ ቢሆን ጭራሽ እድገት የሚባል ነገር ባይኖር ነው። ህዝቡን ሊያስተሳስር የሚችል መሰረተ ልማት ባለፉት 27 ዓመታት ባይገነባ ኖሮ አሁን የተከሰተው አደጋ በጣም ቀድሞ ይከሰት ነበር፣ ውጤቱ ካሁን በብዙ እጥፍ የከፋይ ነው። ስለዚህ አንድ ልዩ ሚና የነበረው ጉዳይ ይሄ ይሄ ፖዚቲቭ ሚናው ነው። ነገቲቭ ሚናም አለ። ስርዓቱ የልማት እድገትንና የመሰረተ ልማት እድገትን ብቻ የአገር ግንባታ ሂደት ዋና መመዘኛና ማስፈጸሚያ መሳሪያ አድርጎ ማየቱ ለችግሩ አስተዋጽኦ ልማት ከሠራን ድህነትን ከቀረፍ የፖለቲካ ጥያቄ ችግር አያመጣም የሚል እሳቤ ነበረው ስራ። የአገር ግንባታ ሂደቱን በልማት እድገት እንወጣዋለን የሚል የተዛባ አመለካከት ነው። ይሄ ፖለቲካዊ ጉዳዮች ወደ ጎን እንዲገፉ አድርጓል። ለአሁኑ ችግር የራሱ ያስተዛዘብ ያሳሰብ መዛ በቀረቡት ጥናታዊ ጽሑፎች የተለያዩ ጥያቄዎችን ቀርበው በአቅራቢዎች ማብራሪያ ተሰጥተዋል። ምክክር መድረኩ ዛሬ ማምሻው ተጠናቀዋል። አለም ተሳ ከመቀለ